Six years ago, telling about our plans of an Ethiopian culture garden and how we Ethiopians were the discoverers of humankind, the forefront of ancient civilizations, and for some people, most importantly, the birthplace of coffee. Scott balalo, the And I was so proud to stand up and represent a country I am honored to embrace as one of my own, just as much as they have embraced me. እንደ ራሳችሁ ሰው እንደ ተቀበላችሁኝ ሁሉ በታላቅ ክብር አገሬ ያድርግ የተቀበልኳትን አገር ወክዬ ስቀርብም ታላቅ ኩራት ነው የተሰማኝ። እናም የመቶ ሦስት ዓመት ታሪክ ባስቆጠረው የሀገሮች የባህል መናኸሪያ በበኩላችን ለአህጉራ አፍሪካ የመጀመሪያ የሚሆነውን የኢትዮጵያን የባህል መስክ ለመሰየም ስንበቃ ከዚያ የሰው ልጆች ምንጭ የሆነች አገር ታሪካችን ዞሮ ከመቅጠም የሚቆጠር ነው። በመካከለኛው ምዕራብ ዩናይትድ ስቴትስዋ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ በቅርቡ የተመሰረተውን ለባህል እና የታሪክ ቅርሶች መታሰቢያ የተሰየመ ስፍራ አስመልክቶ ከስድስቱ ኢትዮጵያውያንና አሜሪካውያን የቡድኑ መስራች አባላት ከፊሉ ጋር ተወያይተናል። ቀደም ሲል በመግቢያችን የሰማችኋቸው ስካት ኤምባከር ከስድስቱ መስራች አባላት አንዱ ናቸው። እዚያው ክሊቭላንድ የሚገኝ የሁለተኛ ደረጃ ትምህርት ቤት የበላይ ጠባቂም ናቸው። ለመሆኑ ይህ ጥረት እንዴት ተጀመረ፣ እንደምንስ ተሳካ ለሚለው ሲመልሱ የተለያዩ ባህሎች መናኸሪያ የሆኑትን መስኮች ወደሚያስተዳድረው ፌዴሬሽን ሄደን ፕሮጀክታችንን ባቀረብኩበት ጊዜ ከነበረው ሁኔታ ይጀምራል። በጊዜው እኔ ኢትዮጵያውያን ማህበረሰብን በመወከል ነበር የተገኘሁት። የኢትዮጵያውያን ማህበረሰብ እንደ ራሱ ሰው አድርጎ ስለተቀበለኝ ኢትዮጵያውያንን ተወክዬ መቅረቤም ጥሩ ስሜት ነው ያሳደረብኝ። እኔ አይነተኛ የሚሰኝ የባህል ውርስ የለኝም። የጀርመን ኦስትሪያና ቼክ ተወላጅ ነኝ። ስለዚህ የልጆች የኔ ባህል ማንነት ወርሼ በማህበረሰቡም አባል መሆን ቻልኩኝ። ለመሆኑ ለዚህ ሁሉ ጥረት አነቃቂያችሁ ምን ነበር? እምባከር ይመልሳሉ። loved visiting and seeing all the representations of each culture. After I adopted my kids, I thought it was important that their culture be represented too. At this point, the Ethiopian community was getting together about. <laughs> <laughs> መታሰቢያ በእጅጉ ያስደስተኛል። ያን ስፍራ ደጋግሜ ማዘውተርም ወዳለሁ። ልጆቼ ከመጡ በኋላ ግን እንደ ሌሎች ሁሉ የእነርሱም ባህል መወከሉ በየዓመቱ በሚካሄደው ልዩ ስነ ሥርዓትን መከበር መወደሱ በጣም አስፈላጊ ሆኖ ታየኝ። እናም ከዚህ ቀደም ወዳነጋገርኳቸው ዶክተር ሮብሰንና አቶ አክሊሉን ወደ መሳሰሉ ሰዎች ሄዱ አንድ ላይ ሆነን በእርግጥ ይህንን የኢትዮጵያውያንም ባህል እንዲወከል የታለመውን ውጥን እውን ማድረግ እንችላለን በሚል ተነጋገርን። የልጆቻቸው ማንነት ዋናው ምክንያት መሆኑን የተናገሩት ባከር የእርሳቸውን ለመሰሉ ሌሎች ልጆችም ጭምር የባህል ቦታው ከዚያ መኖር ወይም መፈጠር ያለውን ተጨባጭ ፋይዳም ያስረዳሉ። ማይ ቾረን will come to a point in their life where they really want to know their story. When well, we tell them their story as much as they can understand the ages of eight and twelve, but when they get to eighteen, nineteen, twenty, they're going to want to know what's the story of of my birth, what's the story of my birth country, and I don't want that to be shaped by media reports of famine and poverty because when I visit Ethiopia. <inaudible> ነገር ግን 18፣ 19 እና 20 ሲደርሱ የተወለድኩ ታሪኬ ምንድን ነው ይመጣል። ስለ ሀገራቸው የሚያውቁትን ሁሉ በረሃብና በድኅነት ብቻ ሊመስሏቸው ከሚቀናቸው የመገናኛ ብዙሃን ዘገባዎች እንዲያገኙ አመለካከታቸው እንዲቀረጽ አልፈልግም። ምክንያቱም አገራቸው ኢትዮጵያ ውብ ናት። እርግጥ ነው ድህነት አለ። ሊነገር የሚገባው ድንቅና ታላቅ ታሪክ አላቸው። So, I wanted my children, when they start to develop their own identity, to have this monument, this culture garden, as an emblem of the place that they were born, so they can go to this monument and say, Look, I come from a magical place with a very rich history. <laughs> የትውልድ አገራቸው ልዩ ማስታወሻ ምልክት በመሆኑ ወደዚያ ታላቅ የመታሰቢያ ሐውልት በመሄድ ተመልከት፣ ዳጎስ ያለ የታሪክ ቅርስ ካለው ሀገር ነው የመጣሁት አለ፣ በትውልድ አገሬ በማንነቴ ኮራለሁ፣ እኔ አሜሪካዊ ብቻ አይደለሁም ኢትዮጵያዊ አሜሪካዊ ነኝ ማለት ይቻላቸዋል። እናም ያ በራሱ ልዩ ትርጉም አለው። የኢትዮጵያውያን ነዋሪዎቿ ቁጥር በጣም አናሳ መሆኑ የሚነገርላት የክሊቭላንድ ከተማ እንደምን ይህን መሰሉን ግዙፍ ስራ እውን ማድረግ ተቻላት? የሚለው ጥያቄ ብዙዎችን አነጋግሯል፣ ብዙም አስደምሟል። ለክሊቭላንድ ነዋሪ ኢትዮጵያውያን በተለይም ይህን ለማሳካት ለዓመታት ያለ መታከት ለሰሩት ኢትዮጵያውያንና ምስተር ምባከር ለመሳሰሉ አጋሮቻቸው ግን ላቅ ያለ አድናቆትም አትርፎላቸዋል። የዚህ የሌሎችን ባህል የማወደስ ልማድ መኖር ከመቶ ዓመታት በላይ ያስቆጠረው የልዩ ልዩ አገሮች ባህል መስክ በክሊቭላንድ መኖሩ የመጀመሪያው መልካም እድል መሆኑን አውስተዋል። እንባከር ላመኑበት በቁርጠኝነት መሰለፍ ይቻሉ ጥቂት፣ ነገር ግን ብርቶች መኖራቸውንም በምክንያትነት ያስረዳሉ። ከበርካታ አስርታት በፊት ገና በአፍላ ዕድሜያቸው በሰላም ጓድነት ወደ ኢትዮጵያ ያቀኑና በዚያች ሀገር ፍቅር የተነደፉ ወደ አገራቸውም ከተመለሱ በኋላ በክሊቭላንድና በአካባቢዋ ነዋሪ የሆኑ አሜሪካውያን ከአጋሮቻቸው ውስጥ መሆናቸውንም ጠቁመዋል። ገና የጥቂት ሳምንታት እድሜ ያስቆጠረው የባህል መስክ ያሳደረውን አዎንታዊ አንድምታም የገዛ ገጠመኛቸውን ዋቢ አድርገውን ያጫወቱኝ። እስከ ስምንት ዓመት ዕድሜው ድረስ ኢትዮጵያ ውስጥ ያደገና በጉዲፈቻም ወዲህ ወደ ዩናይትድ ስቴትስ ከመጣ በኋላ ከኢትዮጵያውያን ጋር አብሮ የመኖር ዕድል ያላገኘ አንድ ዛሬ በጎልማሳ ዕድሜ ክልል ውስጥ የሚገኝ ኢትዮጵያዊ አሜሪካዊና አሜሪካዊት ሚስቱን ገጠመኛ ያነሱልኝ። ስለ ኢትዮጵያ ይበልጥ ለማወቅና ብሎም የማያውቃት ሀገሩን ለመጎብኘት ውሳኔ እንዲደርስ ጭምር ምክንያት እንደሆነው አጫውተውኛል። አድማጮች ከስድስቱ የአስተባባሪ ቡድን መስራች አባላት አንዱ ከሆኑት ከአቶ አክሊሉ ደምሴ ጋር ባለፈው ሐሙስ ጀመር ባደረግነው የቀደመ ምልልሳችንም ሆነ ከሚስተር ምባከር ጋር በነበረን ቆይታ በዚህ ውጥን ጠንሳሽነታቸው ስማቸው ተደጋግሞ ከተነሳው ዶክተር ካርል ሮብሰን ጋር ያደረግነውን ቃለ ምልልስ በሌላ ፕሮግራም እናቀርባለን። And it's what I alone I'll not the heart. i what I i the heart. k kንሆኑ ፍkር tkht መudd በtንdበባ ፍr ከlpውs rከpውs dk ሌዋሌ ypሽንጓዳ